በልዩ ልዩ የኢትዮጵያ ጉዳዮች ዙሪያ ለመስራት የተሰባሰቡ በሀገር ውስጥና በሌሎችም ሀገሮች የሚኖሩ በተለያዩ የሙያ መስኮች የተሰማሩ ኢትዮጵያውያንና ትውልድ ኢትዮጵያ በእንግሊዝኛው ዊ አስፓየር ብለው የሰየሙትን ቡድን መስረተዋል። በተለይ በሕዳሴ ግድብ ዙሪያ ስለሚያደርጓቸው እንቅስቃሴዎች ከቡድኑ አባላት ከሶስቱ ጋር የተጀመረ ውይይት ቀጥሎ ይቀርባል። ተወያዮቹ መግደላዊት መሳይ ከአዲስ አበባ፣ ሳምሶን ደምሴና ሶስና ተፈሪ ከዩናይትድ ስቴትስ ዋሽንግተን አካባቢ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በመጀመሪያው ክፍል ዝግጅቱ በሕዳሴ ግድብ እና በውሃው አጠቃቀም ዙሪያ በተለይ ከግብጽ ጋር እየተካረረ የመጣውን ውዝግብ በሚመለከቱ ቁም ነገሮች ላይ ተወያይተው ነበር። በዚህ ምሽት ውይይታቸው ደግሞ በዓለም መድረክ እኩል እየተሰማ አይደለም ያሉት የኢትዮጵያ ድምፅ ሰሚ ያገኘ ዘንድ ልዩ ትኩረት ሰጥተው በሚንቀሳቀሱበት ሥራና የሁለቱን ሕዝቦች የሰው ለሰው መግባባት አስፈላጊነት ጨምረው ይወያያሉ። ሶስት እና በቀጥታ ወደ አንቺ ልምጣ። ቀደም ብለሽ ራስሽን ስታስተዋውቂ የኮሚኒኬሽን ይልቁንም ደግሞ አሁን ይሄ ትልቁ ጦርነት እየተካሄደበት ያለበት አውድ የማህበራዊ መገናኛ መስክ ነው፣ እና በዚያ በሙያሽ እያገለገልሽ ነሽ ያለሽው እስኪ ንገሪን፣ ምንድን ነው እያደረጋችሁ ያላችሁ? ሁለት አይነት ሂደት አለ በሶሻል ሚዲያ አንጻር። አንደኛው ሪያክቲቭ የሚባል የሪያክቲቭ አማርኛ ቃል ላሽ ሰጥበት አንድ ነገር ይቀርባል። ለሱ መልስ የሚሰጥበት አይነት አቀራረብ መልስ የምንሰጥበት አቀራረብ። ሁለተኛው ደግሞ ፕሮአክቲቭ ወይም የማስተማሪያ መንገድ መድረክ እንዲሆን እነዚህን ፕላትፎርሞች መጠቀም እንችላለን። እኔ ድርጅት ውስጥ በብዙ መንገድ የማገለግለው የኢንፎርሜሽን ጥራት ኖሮት ባላንስ ኖሮን ለህዝቡ ማቅረብ እንድንችል ምክንያቱም ህዝቡ አንብቦ መረዳት መቻል አለበት። ብዙ የተሳሳተ ኢንፎርሜሽን ይዞራል እነዚህ መድረኮች ላይ እና ያንን ኳሊቲ ኮንትሮል አድርገን ህዝቡም፣ ማንም ተገልጋዩ ከዚህ ድርጅት የሚወጣው ኢንፎርሜሽን አኪረት ነው ብሎ እንዲያስብ ነው ጥረታችን። እኔም ምሰራው ስራ እዛ ዙሪያ ላይ ነው ያለው። ምን ታያለሽ ስለምትለኝ የኢትዮጵያ ህዝብና የኢትዮጵያ ጓደኞች ኢትዮጵያ ደጋፊዎች በጣም ትንሽ ናት ፐርሰንቴጅ ዋይዝ ከግብፅ ጋር ኮምፔር ስታደርገው ለምሳሌ ያህል እነሱ በጣም በትንሽ ጊዜ ኢንፎርሜሽን ሰብስበው እንደ ጎርፍ ነው የሚልኩት። ማህበራዊ መገናኛ ላይ ብዙ ኢንፎርሜሽን ነው የሚልኩት እና ያንን እንዴት አድርገን ነው የምንቋቋመው ልንቋቋመው የምንችለው ግማሽ የሚላከውን ኢንፎርሜሽን የሚወጣውን ኢንፎርሜሽን በፖዘቲቭ የሆነ መንገድ ለአንባቢው እንዲገነዘብ በማስተካከል በማረም መልካም ወደ አዲስ አበባ ልሻገር። መቅደላዊት፣ አዲስ አበባ ላይ ምሽቱ እየገፋ የእንቀልፍ ሰዓትም እያለፈ ስለሆነ እንዳልደከምሽና እንዳልጠፋሽ ተስፋ አላድርግ አለው። ችግር የለ። የአባይን ጉዳይ ይዞ መተኛት አይቻለም። ቀደም ባለው አስተያየትሽ በህግ የሚያስገድድ ነገር አለመኖሩን አንስተሻለ። ኢትዮጵያ በባለቤትነት ከውሃ መጠቀም፣ ሀገሯን ማልማት፣ ህዝቧን መርዳት መብት አላት የሚለው መከራከሪያ በተደጋጋሚ ይሰማል። በአንጻሩ አሁን የሚደረገው ግፊት ቀደም ሲል በሶስናና በሳምሶን የተነገረው፣ በማህበራዊ ሚዲያ ላይ የሚደረገው የሰዎችን አስተሳሰብ ለመለወጥ መንግስታት የሚደረገው ዲፕሎማሲያዊ ጥረት፣ ግፊቶቹ በተለያየ መንገድ የሚደረጉ መሆናቸው የግብ የህግን ጫና የህግን ድንጋጌ ብቻ አይከተሉም እና ከዚህ አንጻር የግብጽ ህዝብም ሆነ ግብጽ ለህልውናዋ ወሳኝ የሆነውን ነገር አደጋ ላይ እንደማይጥላት ዋስትና እንዲሰጣት የመጠየቅ ዝንባሌም አለ። ምንድን ነው በተጨባጭ የሚታይሽ? በእርግጥ መብታችን ነው ሰውሃችን መጠቀም አለብን አንድ ነገር ነው። ነገር ግን ያን ሌሎችን በሚያስማማ መልኩ መቀጠል መቻል ደግሞ ሌላ ነው እና ምድር የሚታየሽ ሙያዊውም ጥናቱም ስላለሽ ገፋ ያሉትን ጥያቄዎች ወደ አንቺ እየወረወርኩ ነው። እሺ ለአነሳ ወዳሰብኩት ነጥብ ነው አክቹዋሊ የመጣህልኝ እኔ ከዊ አስፓየርም ጋር ያገናኘኝ ነጥብ ይሄ ነው። በኢትዮጵያ በኩል ያለውን ናሬቲቭ ትርክት ለዓለም ፍሬድ ማድረግ የተረፈው ዓለም ግብጽም ሱዳንም የኛ እውነት ምንድን ነው የሚለውን ነገር በማስረዳት በኩል በኢትዮጵያውያን ሳይድ በጣም በጣም ትልቅ ክፍተት አለ እና እኔ ኢትዮጵያ ከመጣው በኋላ እና ይሄ የግድብ ዙሪያ ያለውም እንዴት ነው ንግግሩ ትንሽ ኤስካሌት ማድረግ ከጀመረ በኋላ ጽሑፎችን እጽፍ ነበረ። የጽሑፎቹ ዓላማ ምንድን ነው? አባይ ለኢትዮጵያ ምን ማለት ነው? ይሄን ግድብ እኛ የምንገነባው ለምንድን ነው የሚለውን ነገር አንደኛ፣ ለሀገራችንም ህብረተሰብ፣ ምክንያቱም ሁሉም ሰው እንደ ሀለ እንደምንለው ይሄ አባይ ምን ማለት ነው ለኢትዮጵያ። ግድቡ ምን ማለት ነው ለኢትዮጵያ ለምንድን ነው የምንፈልገው። ናይል በአጠቃላይ ምን ማለት ነው ለኢትዮጵያ የሚለውን ማወቅ አለበት። ልክ ሀና ለን እንደሚያውቀው እነዚህን ፋክቶች፣ እነዚህን እውነታዎች ማወቅ መቻል አለበት። ምክንያቱም እያንዳንዱ ህብረተሰብ እያንዳንዱ ዜጋ ለሀገሩ አምባሳደር መሆን ስላለበት በዚህ ኢሹ ላይ ማለት ነው። አንድም ለራሳችን ዜጎች ይሄንን ኢንፎርሜሽን በደንብ ለማዳረስ ግን ሁለትም ምጽፎ በእንግሊዝኛ ነበር እና ስለዚህ ሱዳንና ግብጽ ጋር ተደራሽነት እንዲኖረው ቢቻል ወደ ኢንተርናሽናል ኮሚኒቲ ወጥቶ በኢትዮጵያ በኩል ያለው ሁኔታ ምንድን ነው? ለምንድን ነው ይሄንን ግድብ እየገነባን ያለ ነው? ምንድን ነው በመሰረታዊ ሁኔታ ይሄ የናይል ተፋሰስ ውስጥ ያለው ችግር እና ለምንድን ነው አሁንስ ይሄን ያህል ያውም እንግዲህ ግድብ ውሃን የሚጠቀም አይነት ኢንፍራስትራክቸር አይደለም። ናን ኮንሳምፕቲቭ የምንለው ነው፣ ውሃ ይገባል፣ ሀይል አመንጭቶ ይወጣል። ስለዚህ ይሄ ውሃን የማይጠቀም ፕሮጀክት ላይ ላይ ይሄን ያህል ክርክራችን ለምንድን ነው የተነሳው የሚለውን ግድቡ ላይ ብቻ በማቆም ሳይሆን ወደኋላ ሄዶ ምንድን ነው ችግሩ ግብጽና ሱዳን ይሄ ታሪካዊ መብታችን ከዛ የውሃ ክፍፍል ናይል ተፋሰስ ውስጥ ምን ይመስላል የሚለው ጋር ነው ሁልጊዜ ችግሩ ሄዶ ወደ ኋላ የሚመጣው። ከግድቡ ባሻገር እውነት ተፋሰስ ውስጥ ያለው ችግር ከየት ነው የሚመነጨው እና ምን አይነት መንገዶች አሉን ወደፊት ለመሄድ የሚለው ላይ ነው። እኔ ስራዬም ነው የሚያጠነጥነው ሁልጊዜ እንደ ችግር የሚታየኝ ነገር አሁን ግድቡ መንገብጋቢ ሁኔታ ላይ ስላለ ዲስክ ንግግሮች በሙሉ ግድቡ ዙሪያ ሮቴት ያደርጋሉ። ግን የዚህ ሁሉ ችግር መንስኤው ናይል ተፋሰስ ውስጥ ፍታዊና ምክንያታዊ የሆነ የውሃ ተጠቃሚነት ፍሬምወርክ መርሆ ስለሌለን ነው ይሄ ሁሉ ችግር የሚመጣው። አሁን ያለን መርሆ ይሄ አስራ ዘጠኝ ሀምሳ ዘጠኝ አግሪመንት የምንለው ግብጽና ሱዳን የተፈራረሙት የሙሉ የናይልን ውሃ አስራ አንድ ሀገር ባለበት ተፋሰስ ውስጥ ለሁለት ሀገር ብቻ ሰጥቶ የሚያበቃ ስምምነት ስላለ ነው ይሄ ሁሉ ችግር የመጣው፣ እንጂ እያንዳንዱ ሀገር ምን ያህል ኮታ ይገባዋል የሚለው ቢታወቅ ኖሮ አንድ ፕሮጀክት ይሄን ያህል ችግር ሊያመጣ አይገባም ነበረ። ስለዚህ አሁን እኔ የሚታየኝ ያው ግድቡ ላይ ያለው ድርድር እየቀጠለ ነው። ግድቡን ከሰባ ፐርሰንት በላይ ደርሷል። ሙሌት ይጀምራል። ስለዚህ ወደንም ጠላንም ስምምነት ኖረም አልኖረም ግብፆቹ፣ ሱዳኖቹ ወደዱትም ጠሉትም ግድቡ ማለቁ አይቀርም፣ ኦፕሬሽናል መሆኑም አይቀርም። ግን ከዛ ባሻገር እንዲህ አይነት ችግሮች መልሰው እንዳይመጡ ዘላቂነት ያለው መፍትሔ እንድናመጣ በተፋሰሱ ውስጥ ፍትሐዊና ምክንያታዊ የሆነ የውሃ ተጠቃሚነት መንገድን መዘርጋት ያስፈልጋል። ይሄ ደግሞ በናይል ቤዝን ኢኒሼቲቭ በምንለው በኩል ይሄ ኮርፖሬቲቭ ፍሬምወርክ አግሪመንት የናይሌ ትብብር ማዕቀፍ የሚል ምክንያታዊ እና ፍትሐዊ ተጠቃሚነትን ለማስፈን የተጀመረ ኢኒሽቲቭ አለ። ይሄንን ስምምነት ስድስት ሀገሮች ፈርመውታል፣ አራቱ አጽድቀውታል። ሁለት ሀገሮች ሲያጸድቁት ያኔ ህግ ይሆናል። ይሄ ሲሆን አንድ ሀገር ምን ያህል ይገባዋል፣ ፍትሐዊ እና ምክንያታዊ የሆነ ተጠቃሚነት ምን ድረስ ነው የሚሉትን ነገሮች ማውራት እንችላለን። ያ ባልሆነበት ሁኔታ ግን አሁን እያወራን ያለ ነው አንድ ሀገር ይሄን ያህል ጉዳት ደረሰብኝ፣ ይሄን እንደዚህ ያህል ውሃ ልቀቁልኝ የሚለው አግባብነት የሌለው ስለሆነ ነው። ይሄ ሁሉ ችግር የመጣው ሶ ቅድም እንዳልኩት ለዚህ ነው አስገዳጅ ህግ እኛ ላይ የሌለው። ስለዚህ እንደዚህ እንደ ስፓር አይነት ኦርጋናይዜሽኖችን ቢሆኑ በሁሉም ረገድ ድምፃችንን ለሰፊው ማህበረሰብ ማስረዳት መቻል አለብን። ያ ነው የሚታየኝ ለእኔ። እንዴት ነው ወደፊት ለመራመድ ያልከው ጥያቄ ማለት ነው በዚህ መድረክ ላይ የግብፅን ፍላጎት ማንሳት እና ለክርክር የሚደርሱ ሀሳቦችን አድማጮች እንዲረዱ ማድረግ የሚጠይቃል እና ወደኋላ ላይ ያነሳለው በክርክር ሀሳብ የሚነሱትን። ሳምሶን ወደ አንተ ልምጣ። መቅደላዊት በዚህ ጉዳይ ላይ ጥናት እንዳደረገ ሰው በኩሏን እያስረዳችን ነበረ። ስብጥራችሁ ከቴክኖሎጂ ሰው፣ ኮሚኒኬሽን ባለሙያ በተለያየ ዘርፍ የተለያየ እውቀት ያላቸው ሰዎች ስጥ ስበስባችሁ ውስጥ አሉ። በጉዳዩ ላይ አዋቂ የሆኑ ሰዎች በመካከላችሁ እንደ መቅደላዊት ያሉትን ጨምሮ ማለት ነው፣ ምን ያህል አሉ? ውይይቱ ላይ ያልተሳተፉትንም ሰዎች እንድታመጧቸው ነው። በኢትዮጵያም በኩል የሚሳተፉ ካሉ ሳምሶን። እሺ አሉና ስብጥራችን በዚህ በአየር ንብረት ጥናት ላይ በተለይ በአባይ ተፋሰስ ዙሪያ ሀገሮች ላይ ጥናት የሚያደርግ ባለሙያ ያለን፣ ዶክተር ጥሩሶ ይባላል። በሕጉ በኩል ከእንግሊዝ ሀገር የድርድሮች የውሃ ስምምነቶች ባለሙያ የሆነ ኢትዮጵያ ያለ ሌላ፣ በጣም የሚያስደስተው ነገር ምንድን ነው? ይሄ የአስፓየር ድርጅት ኢትዮጵያ ሀገር በቀል በሆኑ ባለሙያዎች የሚተማመኑ ነው። ለመቀላዊት አይነቶች በውጭ ጉዳይ ሚኒስቴር የሚሰሩ እንደ አቶ ዘሆን አይነት ውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ነው ጨምሮ የምንሰራውን ስራ በመከታተል የምንፈልገውን መረጃ በመስጠት በመተባበራቸው በጣም ደስ የሚል በኢትዮጵያኖች መካከል የመከባበርና የመተባበር ባህል ያደረጀ ድርጅት ነው። እኔ ብቻ ፕሮፌሰር አከሌ ነኝ እኔ ብቻ ዶክተር ነኝ ብሎ የምንኮፍስበት ድርጅት ሳይሆን ኢትዮጵያ ውስጥ አፈሯን እያሸተቱ ኑሯን እየኖሩ ያሉ በጣም ብዙ ባለሙያዎች አሉ። እነሱን መድረክ ለመስጠት እየሞከረ ያለ ድርጅት ነው እና ከአሁን በፊት በዚህ መልኩ እንዲህ አይነት ስራ ተሰርቶ አላየሁም። ምክንያቱም በቆየሁባቸው ጊዜያቶች እዚህ ሀገር ከሰላሳ ዓመት በላይ ቆይቻለሁ። ብዙ የኢትዮጵያውያን ማህበራቶች አይቻሉ ነገሮች ከውጭ አውቅልሃለሁ ሲገፉ ነው የሚታየ ወደ ሀገር ውስጥ የእኛ ኢትዮጵያ ከሀገር ከምድሯ ያሉት ባለሙያዎች አስተምሩን እያለ ነው እየተማርን ነው። የውሃ ኤክስፐርቶች አይደለንም ግን እነ ባለሙያዎች እውቀታቸውን እኛ በአማረ መልኩ አቅርበን ለህዝብ እንዲደርስ ድልድይ ነው እየሰራ ነው ያለ ነው እና በዚህ ረገድ በጣም የሚያስደስት ነው። መቅደላዊትንም ራሳችን ፈልገን ያገኘና ታሳደን በምንጽሁፋቸው ጽሁፎች እናገኘ ናቸው እና ብዙ ብዙ፣ ሌሎችም አሉ እንደዚህ በእቅድ ላይና በንግግር ላይ ያለ ናቸው ባለሙያዎች አሉ እና በዚህ በአባይ ምክንያት አንድ ትልቅ አብሮ የመስራት እና የመስማማት ባህል እያደረጀ እየሄደ ያለ ነው እና በዛ ረገድ በጣም የሚያስደስት ነው። አለ፣ ግድብ ብቻ ሳይሆን ድልድይም እየሰራ ነው እያልከን ነው። በሀገር ውስጥ እና ውጭ ባሉት ብቻ ሳይሆን ይሄ ጉዳይ በእርግጥም በሀገሮቹ መካከል የተሻለ ድልድይ እንዲሰራ ይጠይቃል። ላለመግባባቱ መሰረት አንዳንዶች እንደሚሉት ግንዛቤ ማነስም፣ የውስጥ ፖለቲካ ጉዳዮችም የራሳቸው ስፍራ ቢኖራቸው ተጨማሪ አስተዋጽኦ ያደርጋል እና እስኪ ምናልባትም ከሚያነጋግረው ርቀት ከሚያስፈራው የገዛ መብትን ቅድም መቅደላዊት በጣም በዝርዝር የገፋችውን የተጠቃሚነት መብታችን ጥያቄ ውስጥ አይገባም የምትልበትን ጥያቄ ያስገባ የሚመስል የስጋት ደመና የሚያጠላበትን ሁኔታ እናያለን እና ጦርነት ያሳስባችኋል? በዚህ ጉዳይ ጦርነት ሊመጣ ይችላል ቢመጣ ምን ይሆናል የሚለው ላይ ጠዋት ማታ ይህን ጉዳይ እንደሚከታተል ሰው የሚሰማችውን እንደግን ይሄ አሉላ ከዚህ በፊትም በሌሎች ጉዳዮች ላይ ተመሳሳይ በጦርነትን በተመለከቱ በተለይ በኤርትራና በኢትዮጵያ ግጭት ጊዜ አንድ ሁለት ጊዜ ቃለመጠይቆች አድርጊያለሁ ከአንተ ጋር እኔ የሰላም አምባሳደር ነኝ ጦርነት ይኖራል ብዬ አላምንም አሁን እነዚህ የምናያቸው ርካታዎች ከማስፈራሪያ የዘለሉ አይደሉም ግን እንደዛ ነው ብሎ እጅ አጣምሮ መቀመጥ አያስፈልግም የሀገርን ልዕልና መከላከል ይገባልና በዛ ረገድ መንግስታችን ላይ ሙሉ እምነት አለኝ። የኢትዮጵያን ሕዝብ ዳር ድንበርና ማንነት ያስከብራል የሚል እምነት አለኝ። ነገር ግን ወደዛ እንዳያመራ እኛም፣ ሰላማችን እሱ ነው። ድርጅታችንን ሰላምን፣ መነጋገርን፣ መስማማትን መወያየትን ነው በጣም እያገነንን ያለ ነው። እና እኛም ብዙ ስራ ይጠብቀና በዚህ ረገድ እዛ እንሄድም የሚል እምነት አለ ግሮም መቅደላዊት፣ ወደ አንቺ ልመለስ ነው። የመብትን ጉዳይ ኢትዮጵያ ተጠቃሚነቷን አጥበቀች ትከራከሪያለች። እንግዲህ አንድ ግብፃዊ አስቢ፣ ከአንቺ መሳ ለመሳ ተቀምጦ የግብፅ ታሪካዊ ባለቤትነት የሚባል አብዛኛው የውሃ ምንጫቸው ናይል ላይ እንደተገደበ የሌሎችን ጥቅም ፍላጎት እንዲያረካ የመፍቀድ የእውቀትም የሌሎችም ጥያቄዎች እንዳለ ሆነው ለሚያሳስበው ግብፃዊ በዚህ ሰዓት ህልውና አደጋ ላይ ነው ለሚለው መንግስት የፖለቲካ ጉዳይም አብሮት አለበት። በእርግጥም ደግሞ ተጨባጭ ስጋቶችም ሊኖሩ ይችላሉ። እና ከህግም ባሻገር ከሚገባው ፍጥጫ አንጻር ምንድን ነው የሚታየሽ? ምንስ ነው መደረግ አለበት? እንዲሁ በአንጻር ውስጥ ጦርነት ያሳስብሻል ወይ? እሺ፣ ከመጨረሻው ጥያቄ ልነሳ። ጦርነት ያሳስብሻል ወይ ከሚለው ለእኔ አያሳስበኝም። ይሄ ሳምሶን ያለውን ሀሳብ እጋራለሁ። ይሄ አሁን የምንሰማቸው የጦርነት ወሬዎች ከፕሮፓጋንዳ ያለፈ ቫሊዩ ያላቸው አይመስለኝም። ከዛ በላይ እኔን የሚያስፈራኝ ይሄ ፕሮክሲ ዋርስ የምንላቸው በእጅ አዙር ኢንተርና ሀገሪቱን በመከፋፈል ወይ ሁን ካለው መንግስት ጋር የማይስማሙ ግሩፖችን ፈንድ በማድረግ በእንደሱ አይነት መንገድ እስከዛሬ ስናየው የነበረው እና ኢንተርናሽናል ኮሚኒቲም የሀገር ውስጥም ህብረተሰብ በሰፊው የሚያውቃቸው እንደዚህ አይነቶች ይሄ በእጅ አዙር ሀገር የመበጥበጥ አይነት ሙከራዎች እነሱ ይበልጥ ያሳስቡኛል። ምክንያቱም ጦርነት መፍትሄም አይሆንም አሁን ጠረጴዛ ላይ ላለው ችግር ምናልባት ይሄ የተወሰነ ጽንፈኛ ቡድኖችን አፒዝ ከማድረግ ባለፈ ግብጽ መታ ኢትዮጵያን ብትወር፣ ኢትዮጵያ ሄዳ ግብጽን ብትወር፣ አሁን ጠረጴዛ ላይ ያለ ችግር አንድም መፍትሄ የሚያመጣው ነገር የለም። ስለዚህ ጦርነት በሚለው ብዙም አያሳስበኝም። ነገር ግን ሳምሶን ያለውን ይሄ እጃችንን አጣጥፈን መቀመጥ የለብንም ጦርነት አውትራይት መጥቶ መውረር ላይሆን ይችላል። ብዙ መንገዶች አሉ ሀገሪቱን ዲስታብላይዝ ለማድረግ ሌዘር ሻርፕ የሆነ በጣም ፎከስድ የሆነ የአባይ ግድብ ላይ ያለንን አቴንሽን ዳይቨርት ለማድረግ እንደነሱ አይነት ኤፈርቶችን ነቅተን መጠበቅ አለብን። በዚህ መንገድ ሲስተም፣ ህብረተሰቡም፣ ሲቪል ሶሳይቲስ ሁሉም የየራሱን መወጣት አለበት። ወደ ቀጣዩ ጥያቄ ሲመጣ ሁልጊዜ የማስበው ነገር ነው። ለአንድ ግብጻዊ ይህን የእኛን የኢትዮጵያን እውነት የኢትዮጵያን ዲማንድ እንዴት ነው ማስረዳት የሚቻለው እና ለእነሱ ጥያቄዎች እንዴት ነው መልስ መስጠት ይቻለው የሚለውን ሁልጊዜ አስበዋለሁ። ስጽፍም ያው የምመጣው ከአካዳሚክ ስለሆነ የተመዛዘነ ነገር ለማውጣት እሞክራለሁ። አሁን ምንድነው ችግሩ? ቅድም ያለው ነገር ግብጾች ትርክትን ፎርም በማድረግ ናሬቲቭን ፎርም በማድረግ በጣም ጥሩ ስለሆኑ በጣም ለብዙ ዘመናት ህዝባቸውን ሼፕ አድርገውታል። አሁን የእውነት የግብፅን ናይል ላይ ያላቸውን ዲፐንደንሲ ብናይ በፊት እንደነበረው አይደለም። ወደ ግብፅ ከሚሄደው የአባይ ውሃ ሰማኒያ ፐርሰንቱን ለመስኖ ውሃ ነው የሚጠቀሙበት መስኖ ግን ለጂዲፒያቸው፣ ወይም ይሄ ለሀገራዊ ሀብታቸው ያለውን ኮንትሪቢዩት ስናይ ከአስራ አምስት ፐርሰንት አይበልጥም፣ አስራ አራት ፐርሰንት ነው። ይሄ ያሳየናል የአባይ ውሃ ለግብፅ የመኖርና ያለመኖር ጉዳይ ነው የሚለውን ነገር አሁን ከዚህ በኋላም ባለው ሶሽ ኢኮኖሚክ ሰርከምስታንስ እውነታ የሌለው ወይ ዌት ማይዝ ውሃ ማያነሳ ነገር እንደሆነ ያሳየናል። ነገር ግን ህዝብ ውስጥ የተፈጠረውን ናሬቲቭ ለመለወጥ አንደኛ ግብጽ፣ መቶ ፐርሰንት የውሃ ሴኩሪቲ መቶ ፐርሰንት የምግብ ሴኩሪቲ መቶ ፐርሰንት የኤነርጂ ሴኩሪቲ ያለው ሀገር ነው። ኢትዮጵያ ጋር ያለውን ዲስክሪፐንሲ ማሳየት እንችላለን። ምክንያቱም እኔ የማምነው በትምህርቱ ሳይድ ብቻ አይደለም ናይል ላይ የሚሰራው ሶሻል አክቲቪዝም ላይ ናይል ላይ ነው ከህዝብ ጋር ነው ዲሊንግ። ይሄ ህዝብ ለህዝብ በህዝብና በህዝብ መካከል ያለውን አንደርስታንዲንግ መረዳዳት፣ ያንተ ኒድ ምንድን ነው? ያንተ ዲማንድ ምንድን ነው? የእኔ ዲማንድ እንዴት ነው? የሚያግባቡን ነገሮች ላይ ለመገናኘት ነው የሚሰራው መልካም መግደላዊት። በአንድ በኩል እንደ መብት ተቆርቋሪ ማህበራዊ ተሟጋጅ ይህን የህዝብ ለህዝብን መግባባትና መረዳዳት በሚፈጥር መልኩ የሁለቱም ወገኖች ፍላጎት ለማጣጣም ነው የምሰራው ያልሽውን ጎልቶ ከሚሰማው የየግል ስሜቶችና መከራከሪያዎቻችን አልፈን ፍትሐዊና ምክንያታዊ የሚባለው ይሄ ደጋግመሽ የምታንሸው አጠቃቀም በተጨባጭ እውን ይሆን ዘንድ ዜጎች ለመብት ከመቆም ከሙግቱ ባሻገር እሱም ተገቢ ስፍራ አለውና እንዴት ነው አንድ ኢትዮጵያዊ ከአንድ ግብፃዊ ጋር መነጋገር ያለበት ያለሽ ተጨባጭ ምሳሌዎችን መስጠት ምቺ ከሆነ በዛ አፕሮች ሳየው ህዝብንና መንግስትን ለይተን ማስቀመጥ መቻል አለብን። ቱዴ ግብፃዊ ጋር ስናስብ ኢትዮጵያ ውስጥ ያለውን ችግር ማስረዳት ምንችል የመብራት ከቨሬጃችን ከአርባ ፐርሰንት በታች እንደሆነ፣ የምግብ ሴኩሪቲ እንደሌለ፣ ንጹህ ውሃ ማቅረብ ባለመቻላችን የሚታመመውን የሰው ዛት ይሄንን ማስረዳት መቻል አንድም ወደ ሰው ጥሩነት ነው አፒል የምናደርገው። ሁለትም ግን ፋክቱ የቱ ጋን ያለው ውሃው የእውነት ይሄ ኤግዚስተንሻል እነሱ እንደሚሉት የሆነው ለማን ነው የሚለውን በማስረዳት ረገድ ቁጥሮቹ በጣም ይጠቅማሉ። ስለዚህ ይሄ ከናሽናሊዝም ወጣ ያለ ነታ ላይ የተመሰረተ ግን ጄንትል የሆነ ናሬቲቭ ለሰው ጥሩነት፣ ለሰው ልብ አፒል የሚያደርግ አይነት ናሬቲቭ ያስፈልጋል። እኔ ሁልጊዜ የማደርገው ምንድን ነው የኢትዮጵያን ስቶሪ በቁጥር በሳይንስ በፋክት በተደገፈ መልኩ ወደ ውጭ መውጣት መቻል ነው። ሁለተኛ ነገር ማንሳት ያለብን ኢትዮጵያ እያለች ያለችው ውሃውን ሞኖፖላይዝ ላድርገው አይደለም፣ ፍትሐዊና ምክንያታዊ የሆነ ተጠቃሚነት ይኑረን ተፋሰስ ውስጥ ነው። ይሄ ፍትሐዊና ምክንያታዊ የሆነ ተጠቃሚነት ይኑረን ማለት ምን ማለት ነው ስንል ፋክተሮች አሉን። ምን ምን ነገሮች ኮንሲደር ተደርገው ነው ፍታዊና ምክንያታዊ የሆነ ተጠቃሚነት ሊኖር የሚችለው የሚለውን የተባበሩት መንግስታት 1997 ላይ ያወጣው ኮንቨንሽንም አለ። ከዛ በፊትም ሄልሲንኪ 1969 ላይ የወጣ ድንበር ተሻጋሪ ወንዞችን እንዴት እንካፈል የሚል ኮንቬንሽን አለ። ከዛ በኋላም እኛ ሲኤፍኤ በምንለው ይሄ በትብብር ማዕቀፍ ውስጥ የተዘረዘሩ ፋክተሮች አሉ። እነዛ ፋክተሮች ውስጥ አንደኛው ምንድን ነው? አገሮቹ አሁን ያላቸውን ተጠቃሚነት ኮንሲደር ያደርጋል። ስለዚህ ፍትሐዊና ምክንያታዊ ተጠቃሚነት ይኑረን ስንል እናንተ የምትጠቀሙትን አቁማችሁ እኛ መኖፖል እናርገው እያልን ሳይሆን እኛም የራሳችን ሼር ይኑረን ነው እያልን ያለ ነው የሚለውን ሀሳብ በደንብ ለእነሱ መስረዳት መቻል አለብን። ይሄን ለማድረግ ደግሞ ግን ቅድም እንዳልኩት ፋክቱን ወደፊት ማምጣት ያስፈልጋል ያስፈልጋል። ፍትሐዊና ተጠቃሚነት እንደ በቀል ወይም ሬትሪቢሽን ሳይሆን ኢኳሊቲ እየፈለግን እንደሆነ እሱን አስፔክት በደንብ ማሳየት መቻል አለብን። አይ ቲንክ ማንም ሰው ለሌላ ሰው ሀዘን ወይም ለሌላ ሰው ችግር ኢራሽናል ይሆናል ብዬ አላስብም። ይሄ ፖለቲካው ላይ ያለው ነገር እሱ የተለየ ነው። በመንግስትና በህዝብ መካከል እንላይ የምለው ለዛ ነው። በፖለቲካው ሳይድ ሲመጣ ደግሞ ሜካኒዝሞች አሉ። የአየር ንብረት ለውጥን ማየት እንችላለን። የህዝብ ቁጥር በጣም እየጨመረ ነው። የአባይ ተፋሰስ ውስጥ ከህዝብ ቁጥር ጋር ተያይዞ የሚመጣ የውሃ ዲማንድ መጨመርም አለ። እነዚህ ሁሉ ነገሮችን አንድ ላይ ስናስባቸው ያለው ውሃ ወደፊት እኛ ካለን ዲማንድ ጋር አይመጣጠንም። ናይል ውስጥ ያለው ውሃ ሊሚትድ ነው። አን ሊሚትድ የሆነ ዲማንዳችንን ሰፖርት ማድረግ አያስፈልግም። ማሰብ ያለብን ከግድቡ ባሻገር እንዴት አይነት ምክንያታዊና ፍትሃዊ ተጠቃሚነትን ልናሰፍን እንችላለን የሚለውን ነው። አሁን አስተያየታችንን ሰፋ ማድረግ አለብን። የኔ ትልቅ ሀሳብ ሁልጊዜም ስትረስ ማድረገው ይሄንን ነው። መልካም። ሁሉን አቀፍ የሆነ አቀራረብ ያስፈልጋል። ከግድቡ ባሻገር እያልሽ ነው። የብዙዎችን ተሳትፎ ብቻ ሳይሆን የግዴታ የሆኑ አማራጭ የሌላቸውን ምክንያታዊ ያልሻቸውን ሀሳቦች ዘርዝረሻል። እንግዲህ አንድ ግብፃዊ መሀከላችን ቢኖር እንደምናስበው ነው። የግብፃዊን ሀሳብ ለማምጣት እየገፋን ያለ ነው እና ሶስና ጎረቤትሽን እናስብና እንደ ግለሰብ ጎረቤትሽ የምትኖር አንዲት ግብፃዊት እንዳንቺ ሁሉ ስለ ሀገሯ ታስባለች። እንዳንቺ ሁሉ ተጠቃሚነት የሚያጡ አሁን ካሉበት ሁኔታ እንዳይፈጠር ማሰባቸው አይቀርም። እስከምትረጁ ይልቁንም ደግሞ አሁን የመሟገቻ ሀሳቦቻችሁን ጥሩ አድርጎ አርቆ እንደሚያቀርብ ሰው በዛ ስራ እንዲሰማራ ሰው እንዴት ታሳምኛል? ምንድነው የሚታይሽ? እንዴት ነው መነጋገር ያለብንስ? እንደ ህዝብ እንደሰው፣ ከመንግስታትና ከትልልቁ ፍላጎቶቻችን ባሻገር እንግዲህ እንደ ሰው፣ እንደ እናት፣ እንደ ወገን ሁሉም ነገር በጩኸት አይደለም መሰራት ያለበት። አሁን የማያቸው ሁሉ በሶሻል ሚዲያም ላይ ቅድም እንደጠቀስኩት አሁን ጩኸት ነው ያለው። ከነሱ የምናየው መረጋጋት አናይም፣ እና እኔ ግብፆቹንም አብረን ኖረናል ብዬ አስባለሁ ሁሉ ነገር በምክንያት ነው። በመረጋጋት እና በመነጋገር የሚፈቱ ነገሮች ናቸው ብዬ ስለማምን አሁንም በትምህርት በተጨባጭ ሁኔታ ኢንፎርሜሽን ይዘን መነጋገር የምንችል ይመስለኛል እኔ በራሴ ብዙ አለምን ዞር ያለው ብዙዎቹ ነገሮች በንግግር የሚፈቱ ናቸው ብዬ ስለማምን በንግግር መፈታት ይችላል ባይለኝ ያ ነው ኮሚኒኬሽን ያስፈልጋል፣ ፋክት ያስፈልጋል፣ መነጋገር እና መተባበር ያስፈልጋል፣ መዋደድ ያስፈልጋል። ደግሞ ሰውነን እና ሁላችንም በሰው ደረጃ በአንድ ኢንዲቪጁዋል ደረጃ ያለብን ብዬ ነው የማስበው። እኔም እንግዲህ መቼም ኤክስፐርት አይደለሁም በድርድር ግን በስራ አንፃር በኔጎሽዬሽን እንሰራ ስለነበረ፣ ሁሉ ነገር ኔጎሽቲንግ ግቨን ቴክ ነው እና እኛም እንግዲህ የምናልመው ኢትዮጵያም ጽም አንድ ቦታ ላይ ደርሳሉ። ይሄም የተጀመረው ግድብ ያልቃል፣ ውሃውም ይሞላል፣ ሁሉ ሰውም ደስተኛ ይሆናል። ደፈርፈር አድርገን መግባት አለብን ብዬ ማምን ስለሆን እነሱንም ጎረቤቶችንም በሱ ለማሳመን ነው የሚሞክረው። እኛም እንግዲህ እድሉ ተሰጥቶን እንደዚህ አይነት መድረክ ላይ ፓርቲሲፔት ለማድረግ እና አስተዋጽኦ ለማድረግ እድሉን አግኝተን ለመናገር ስለቻልን አዘን ኢንዲቪዲዋል እሱም አንድ እድገት ነው ብዬ ነው ማስበው። በፊት ዝም ብለን እያነበብን መገረም ነበር። አሁን አትሊስት የሚሰማንን መናገር መቻሉ ራሱ አንድ ነገር ነው። አይ ቲንክ ግብጾቹም እንደዚ ይሰማቸዋል ብዬ አስባለሁ። በንግግር የሚፈታ ነው ባይነኝም ግሩም ነው ከነ ተስፋው ምክንያታዊ የሆኑ ሀሳቦችን ቀረብ አድርጋቸዋል በቡድን ውስጥ የእህቶች ሚና ጎላ ያለ ይመስላል የመረጥኩት በእርግጥ በግድ በሙያ ብቻ እንዳሰቡ ነበር ውይይቱም ስጋብዝ ተስፋ አድርጋለው ጉዳዩም አልተቋጨም የምናወራበትም ትልቁ የህይወት መስመር ገና ብዙ ይወስደናል የምትሰሯቸውንም ስራዎች መልሰን የማየት እድል እንደሚገጥመን ተስፋ አድርጋለው ሶስና ነቢያት ተፈሪ መቅደላዊ ተሳይ ደርቤ ምሶ እንደምስል የተፈራ ሁላችንም ለጊዜያቸው አመሰግናለሁ ጊዜ ርስትለኝ